በቅሊንጦ ማረሚያ ቤት በእስር ላይ የሚገኙት የዋልድባ መነኮሳት የምንኩስና ልብሳቸውን እንዲያወልቁ መገደዳቸውን በተመለከተ ለፍርድ ቤት ባቀረቡት አቤቱታ እስር ቤቱ ምላሽ እንዲሰጥ ታዟል። በሌላ በኩል በውጭ የሚኖሩ የሃይማኖት አባቶች በእስር ላይ የሚገኙት የዋልድባ መነኮሳት ጉዳይ እንዳሳሰባቸውም ተናግረዋል። በተለይ መነኮሳት ልብሳቸውን እንዲያወልቁ መጠየቃቸው ለፍርድ ቤት መናገራቸውን አንስተው አንድን መነኮሴ ቀኖናችሁን አፍርሱ ማለት እንደ አይቻልም ብለዋል። በተያያዘ የፌዴራል አቃቢ ህግ ክርክር ሂደት ላይ የነበሩትን የዞን ዘጠኝ የኢንተርኔት አምደኞች ክስ ሲያቋርጥ በተፈጠረ የስም መቀያየር ምክንያት አንዱ ተከሳሽ አጥናፉ ብርሃኔ መከላከያ ምስክሮቹን አቅርቦ ሂደቱ እንዲቀጥል ተብሏል። ጽዮን ግርማ የተከሳሾቹን ጠበቃና የሃይማኖት አባቶችን አነጋግራ ተከታዩን አቅርባለች። ከወልቃይት የማንነት ጥያቄ አስተባባሪ ኮሚቴ አባላት የተወሰኑትና ሌሎች ተከሳሾች በአንድ ላይ በነ ተሻገር ወልደ ሚካኤል በሚል መዝገብ ከተከሰሱት ሰላሳ አምስት ሰዎች ውስጥ መንግስት በወሰደው እርምጃ የሰላሳ ሁለቱ ተከሳሾች ክሳቸው ሲቋረጥ አባ ገብረ ኢየሱስ ኪዳነ ማርያም እና አባ ገብረ ስላሴ ወልደ ማርያም የተባሉ የዋልድባ መነኮሳት እንዲሁም አቶ ነጋ ዘላለም የተባሉ ግለሰብ በአጠቃላይ የሶስት ተከሳሾች ክስ ግን አልተቋረጠም ነበር። በዚህ መሰረት ባለፈው ሳምንት የፌዴራል አቃቢ ሕግ ምስክሮቼን እስከምለይ ድረስ ቀነ ቀጠሮ ይሰጠኝ ባለው መሰረት ለዛሬ ቀጠሮ ተሰጥቶ እንደነበረ ባለፈው ሳምንት መዘገባችን ይታወሳል። የእስረኞቹ ጠበቃ አቶ አማሀ መኮንን በዛሬው ቀጠሮ ፍርድ ቤቱ ምን ምላሽ ሰጠ ስል ጠይቄያቸው ነበር። ዛሬ አቃቢ ሕግ ቀጠሮ የሰው ምስክሮች እንዳሉት ተከስቷል። በሌላ በኩል ደግሞ በእኛ በኩል ያው በስቦታት ላይ እየደረሰ ያለውን በደል በተመለከተ ለፍርድ ቤት በጽሁፍ አቤቱታ አስገብተን ስለነበረ ፍርድ ቤቱ ይህን አቤቱታ በተመለከተ የቂሊንጦ የቀጠሮ እስረኞች ማቆያ አስተዳደር ምላሽ እንዲሰጥ ትእዛዝ ሰጥቷል። በዚሁ መሰረት የቂሊንጦ የቀጠሮ እስረኞች ማቆያ መፈታቷ አቤቱታ ላይ ምላሹን እንዲሰጥ ለየካቲት ሰላሳ ተቀጥሯል። በሌላ በኩል አቃቤ አንድ የሚያሊያቸውን ሰዎች የሰው ምስክሮች ለመስማት ደግሞ ለመጋቢት አስራ ስምንት ቀጠሮ ተሰጥቷል። የተከሳሾቹ ክስ ይቋረጣል የሚል መረጃ እና ግምት እንደነበረ የጠቀሱት አቶ አመሀ መኮንን ፍርድ ቤቱ በዚህ ላይ ምንም የሚለው ነገር ስለሌለ ለሚመለከተው አካል አቤቱታ ማቅረባቸውን ተናግረዋል። የእነሱ ክስ ከሌላው ተለይቶ እንዲቀጥል የደረሰበት አሳማኝ ምክንያት የለም። ምናልባትም አዶም ተፈጽሞባቸዋል ብለን ስለምናምን ያው ጥያቄያችንን አቤታችንን ክስን ስለማቋረጥ ስልጣን ላለው ፌደራል ጠቅላይ ዐቃቤ ሕግ በጽሁፍ አቅርበናል። እንግዲህ ክስ ስለው ቀጠሮ ባለው ጊዜዎች በአካባቢ በኩል የሚወሰነውን እንጠብቃለን። ባለፈው ሳምንት በነበረው ቀጠሮ መነኮሳቱ በማረሚያ ቤት ውስጥ የመንኩስና ልብሳቸውን እንዲያወልቁ መጎተታቸውንና መገደዳቸውን በተመለከተ ለፍርድ ቤት አቤቱታ አቅርበው እንደነበር ዘግበናል። በዚህም መሰረት በጽሁፍ ለፍርድ ቤቱ አቤቱታቸውን ያቀረቡ ሲሆን ፍርድ ቤቱ በዚህ ላይ ነው ለውሳኔ ቀጠረው። በዋሽንግተን ዲሲ እና በቨርጂኒያ አካባቢ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልግሎት የሚሰጡት ቄስ አሸናፊ ዱጋ ይህንን ተቃውመው አስተያየታቸውን ሰጥተውናል። ወደ ምንኩስና ህይወት በሚገቡበት ሰዓት እያንዳንዱ ማህበራዊ ህይወት እያንዳንዱ አለማዊ ነገር እንኳ የምንኩስና ህይወት ስርዓት አለው። ልብሱ ስርዓት አለው ከልብሱ ቅናተ ዮሐንስ የሚባል አለ። የሚገነዙበት መግነዝ አለ። ሥርዓት አለው። ቆቡ ዝም ብሎ ማንም የሚያጠልቀውም አይደለም። የትም ማውለቅ የሚችሉት አይደለም። ያንን ለጌጥ የለበሱት ወይንም ደግሞ ሌላ ልብስ አውልቀው እርቃናቸውን ለመሸፈን ለሌላ አደረጉት እንደሚባለው አይደለም። ይሄ የምንኩስና ልብስ ነው እና ይሄን ልብስ አውልቀህ ይህንን አድርግ ሊባሉ የሚገባቸው አይደለም። ይህንን ፈተና ማብዛት በእነሱ ላይ በእውነት በእምነታቸው ላይ በተሰለፉት ነገር ፈተና መፈታተን ነው የሚሆነው እና ይሄ ሁሉ የሚደርስባቸው በእውነት የህሊና ቁስል ነው የሚሆንባቸው። አንድ መነኩሴ ቆቡን አውልቆ ልብሱን አውልቆ በምዕመን ፊት ሊቀመጥ አይገባውም። ይሄ ቀኖና ቤተክርስቲያን የሚያዘው ነው። ቀኖናችሁን አፍርሱ ማለት አይቻልም። መነኮሳቱ ለፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ባቀረቡት የአቤቱታ ማመልከቻ ከቅርብ ጊዜ ወዲህ የእስር ቤቱ አስተዳደር አልባሳቱን እንድናወልቅ ከፍተኛ ጫና እያደረሰብን ከመሆኑም በላይ ለከፍተኛ እንግለትና መዋረድ ተዳርገናል ብለዋል። በሲያትል የደብረ ገሊላ ቅዱስ ባለወልድ ቤተ ክርስቲያን ሊቀ ጳጳስ አቡነ ዮስጣጢዎስ በዚህ ላይ ያላቸውን ሐሳብ አካፍለውናል። እስር ቤት ከገቡ በኋላ ደግሞ እንደ ሀገሪቷ ዜጎች መብታቸው ሊከበርላቸው ይገባል። ኢትዮጵያውያን ናቸው፣ ያውም ደግሞ የሃይማኖት አባቶች ናቸው። ሲሆን ሲሆን በተለየ ማእረግ በተለየ ክብር መያዝ ይገባቸው ነበረ። የህዝብ አባት ናቸው፣ የሃይማኖት መሪዎች ናቸው እና አለም አቀፋዊ የሆነ ስርዓት ነውና የሃይማኖት ልብሳቸውን በግድ ካላወለቃችሁ የሚል አለም አቀፍ የሆነ ህግ የለም። በእውነቱ በዚህ በአሜሪካም ሀገር እናያለን ሃይማኖት ያላቸው ሰዎች ከነ ልብሶቻቸው በፈለጉበት ቦታ ገብቶ ይሰራሉ፣ እንደፈለጉ ይናገራሉ። እና እነዚህ አባቶች በወይኒ ቤት ልብሳቸውን አውልቁ ተብሎ የሃይማኖት ልብሳቸው እንዲያውልቁ መደረጉ ራሱ የሚያሳዝን ነገር ነው። የግፍ የግፍግፍ ነው። ከዛም አልፎ ተርፎ መደብደብ በዱላ ማሰቃየት መሬት ለመሬት መጎተት ይህ ሁሉ ሲደረግ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አትናገርም ወይ? የሚያስደንቀው እና የሚያሳዝነው ነገር ቢኖር ቤተ ክርስቲያኒቷ ለእነዚህ አባቶች አለመናገሯ፣ አለመመስከሯ። ቤተ ክርስቲያኒቷ ካልተናገረችላቸው ማን ነው የሚናገርላቸው? አባቶችን ለይቶ በወህኒ ቤት አስቀርቶ ቶርቸር ማድረጉ ለመንግስትም ቢሆን የሚጠቅም የሚረዳ አይደለም የሚጎዳ ነው እንጂ። እነዚህ ሰዎች ለእግዚአብሔር ያደሩ ናቸው። በስጋቸው ቢጎዱ በነፍሳቸው የሚጠቀሙ ናቸውና፣ ጸሎታቸው፣ በረከታቸው ህዝቡንም ነፃ ሊያወጣ ይችላል። አገሪቷን ይጠቅማታል። ስልጣን ላይ ያሉ ሰዎች ይጎዱበታል እንጂ አይጠቀሙበትም እና ይህንን መንግስት አስቦ ነፃ ቢያወጣቸው ቢለቃቸው፣ ይቅርታ ምሕረት ለሁሉም ነው መደረግ ካለብን በዚህ ጉዳይ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሀገረ ስብከት እንደዚሁም ደግሞ የሰሜን ጎንደር ዞን ሀገረ ስብከት ምላሽ እንዲሰጡን ተደጋጋሚ ሙከራ አድርገን ነበር፣ አልተሳካልንም። ምላሻቸውን እንዳገኘን ይዘን ለመመለስ እንሞክራለን። በሌላ በኩል የፌዴራል አቃቤ ሕግ በክርክር ሂደት ላይ የነበሩትን የዞን ዘጠኝ የኢንተርኔት አምደኞች ክስ ሲያቋርጥ በተፈጠረው የስም መቀያየር ምክንያት አንዱ ተከሳሽ አጥናፉ ብርሃኔ መከላከያ ምስክሮችን አቅርቦ ሂደቱ እንዲቀጥል ተብሏል።

ክስ ተቋርጧል፣ የሚል ማመልከቻ የቀረበው ግን በእኛ በኩል የተረዳነው ስህተት እንደሆነና አንደኛ፣ በነፃ የተሰናበተ ተከሳሽ ክስ የሚቋረጥበት አግባብ የለም፣ ሁለተኛ፣ የአጥናፉ ብርሃኔ ሁኔታ ወይም ክስ ከናትናኤል መኮንን የሚለይ ሁኔታ ስለሌለ ስህተት እንደሆነ የተረዳነው። ይህንን አካባቢ ጋር ሳኮ ለመሄድ ነበረ ቀጠሮ ወቅቱ የነበረው ግን ሁለት ጊዜም ይጠራዋለው ወይም አጣራ ያለውም ሳያጣራ ነው የቀረበው። ምናልባት እንዲያ ያው ከስራ መደራረብና ነቢቤፊት ፕረካ ለመስፈት ጋር የተያያዘ ነው ብዬ ነው አሁንም ዚሆን የምወስደው። አቶ አማሀ መኮንን የዋልድባ መነኮሳትንም ሆነ የዞን ዘጠኝ ጦማርያንን ጉዳይ ከጊዜና ከሁኔታ አለመመቻቸት እንጂ በቅርቡ ክሳቸው ይቋረጣል የሚል ተስፋ እንዳላቸው ጨምረው ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።